አቶ እናምን ዘለቀ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራር አባልና የውጭ ጉዳይ ኃላፊ፣ ዶክተር ዮሐንስ ገዳሙ በጂኦርጂያ ጉዌነት ኮሌጅ የፖለቲካል ሳይንስ መምህር፣ በአሁኑ ወቅት ኢትዮጵያ ገጥሟት ላሉት ፈተናዎች ዋነኛ መንስኤዎች ምንድን ናቸው ይላሉ? አቶ እናምን። በጣም አመሰግናለው። እንግዲህ ሀገራችን ኢትዮጵያ አሁን ለምትገኝበት ሁኔታ በርካታ መንሴዎች አሉት እንደሚታወቀው ባለፉት ሶስት አስር አመታት በኢትዮጵያ ውስጥ ተንሰራፍቶ የነበረው አንባገነናዊ ና በዘር ላይ የተመሰረተ በማንንለር ላይ የተመሰረተ እጅግ ከፋፋይ እና መርዘኛ የሆኑ ፍርክቶች ያሉት አፋኝ ስርዓት የተከላቸው በርካታ ችግሮች አሉ የለውጡ መንግስት ከመጣ በኋላ እነኝህኑ ወርሶ የእነኛ የተኮተኮቱና ያደጉ ዘርፈ ብዙ ችግሮች ከዛም ደግሞ ከለውጡ በኋላ የተፈጠሩ የተለያዩ ተግዳሮቶች እና ችግሮች እየተዘራረቡ ከእነኚህ ነባር እና ያለፈው ስርዓት ከመጣቸው ችግሮች ጋር በተያያዘ ከማንነት ጋር በተያያዘ፣ ከብሔር ጋር በተያያዘ፣ ከሀገሪቱ ከነበረው የአስተዳደራዊ በብሔር ላይ የተመሰረተ በቋንቋ ላይ የተመሰረተ ፌዴራሊዝም እና ከዛ ጋር አብሮ ደግሞ ያደገው አመለካከት አሰት ጥርቅ ላርጅ ሀገሪቱ የሚታዩት እነኚህ ችግሮች ናቸው። ከዛ ጋራ አብሮ መካሄድ ያለበት በጣም ልቅ ስርዓት የሆነ ብዙ ተስፋ ያለው ብዙ ኢምፔሽንት የሆነ ትዕግስት የሌለው ወጣት ትውልድ አለ። ስራ አጥነት አለ። ድህነት አለ። እነኚህ ሁሉ ከነበሩት እና ካሉት ቻሌንጆች ጋር ተዳምረው ለለውጡ መንግስት ያመጡት ብዙ ቻሌንጅ አለ። ዴሞክራሲያዊ ስርዓት አለመኖሩ እና ያንን ለማምጣት የፖለቲካ ስፔሱም የሚዲያ ስፔሱም በሚከፈትበት ጊዜ ደግሞ የራሳቸው አጀንዳ ያላቸው በጣም አክራሪ እና ጥንፈኛ ኃይሎች ይሄንን የተከፈተውን የፖለቲካ ስፔስ ተጠቅመው ያመጡት የተለያዩ ቻሌንጆች አሉ በየጊዜው። በሂደት ያየናቸው የፈነዱ ብዙ ችግሮች አሉ። ሌላው እንግዲህ አብሮ መታየት አለበት ደግሞ የመንግስት አቅም ካለፈው ስርዓት የወረሳቸው ተቋማዊ ችግሮች አሉ። ለሀገሪቱ ላሉት ፖለቲካዊ ችግሮች፣ ኢኮኖሚያዊ ችግሮች፣ ከዚህ ቀደም ሲል የዘረዘርኳቸው ካለፈው ስርዓት ጋር የተወረሱትን ችግሮች ታክል ለማድረግ የለውጥ መንግስት ውስጥ ያሉ በተለያየ ደረጃ ብዙ ልንሄድባቸው ምንችሉ አሁን ጊዜ የለንም። እነሱም ቻሌንጆች አብረው መታየት ያለባቸው ነው። ሌላው ትልቁ ቻሌንጅ እንግዲህ ይሄ እንደምታውቀው ባለፈው ስድስት ወር በትግራይ ውስጥ ህግ የማስከበር ሂደት ነበር። ይሄ ለውጥ ከወጣ በኋላ በለውጡ ላይ ትልቅ ችግር እስካሁንም ድረስ የተያዙ ችግሮችን የወለደው የበላይነቱን ያጣው የትህነግ የቲፒኤልኤፍ አመራር ያንን የበላይነቱን ለማስመለስ የፌዴራሊዝም እና ህገ መንግስታዊ ምክንያቶችን ሰበቦችን ፈጥሮ ያንን የበላይነቱን ለማስመለስ ተደራጅቶ አደራጅቶ ጦር በግፍ ቅጽበታዊ ጥቃት በሰሜን ህዝብ ላይ በማድረግ አገሪቱን ትግራይን ከፍተኛ ቀውስ ውስጥ ግጭት ውስጥ እንዲገባ እና ከዛም ጋር ተያይዘው የመጡት ችግሮች ራሳቸው አንዱ አሁን ላለንበት አገራዊ ችግር ሌላው መንስኤ ነው። ዶክተር ዮሐንስ አሁን አቶ ነኣምን ዋንቀላላ በኢትዮጵያን ገጥሟት ያሉት ችግሮች መንስኤዎቻቸው ምን እንደሆኑ ነቅሰው አንስተዋል። ከተነሱት ችግሮች ውስጥ የበለጠ የኢትዮጵያን ሉዓላዊነትም ሆነ በምጣኔ ሀብትም ሆነ በተለያዩ በዲፕሎማሲያዊና ፖለቲካዊ ቀውሶች ዘርፍ ዋነኛ አስጊ የሆኑ ወይም ፈታኝ የሆኑ ችግሮች ምንድን ናቸው? ወይም ቀውስ ምንድን ነው? በአሁኑ ወቅት ኢትዮጵያን ገጥሞ ያለው ከሳው በጣም አመሰግናለሁ። ከአቶ ናምን ጋር ስለጋበዝከን በጣም ደስ ብሎኛል። አቶ ናምን በስፋት ኢትዮጵያ ዛሬ የሄደችባቸው ያሉትን የለውጥ ጉዞዎች እና ችግሮቻቸው ወይም ተግዳሮቶቻቸው በተመለከተ በሚገባ ገልጾልናል። እኔ ብዙን ጊዜ የምመለከተው ሀገር ውስጥ ፖለቲካችን በኢትዮጵያ ውስጥ የምናየው ለውጥ ከመጣበት ጊዜ ጀምሮ ያንን የሚገዳደር እና ያ ለውጥ የተሳካ እንዳይሆን የራሳቸው ዓላማ አንግበው ይንቀሳቀሱ በነበሩ ኃይሎች ብሎም ደግሞ ሀገሪቱ ላይ የሀገሪቱን ግዛታዊ አንድነትና ሉዓላዊነት አደጋ ላይ የሚጥል እጅግ በጣም አሳዛኝ የሆነ ውጤትን ያስከተለ ጦርነትንም ከማወጅ ድረስ በአሰቃቂ ሁኔታ የደረሱ ኃይሎች ይጫወቱት የነበረ አፍራሽ የሆነ ሚና የጎላ ከመሆኑ አንጻር የሀገር ውስጥ ፖለቲካው በዚህ መንገድ አስቸጋሪ የሆኑ ኩነቶችን እያስከተለ እያሳየ መሄዱ ብዙም አስገራሚ አይደለም። ያ እዚሁ እንዳለ ሆኖ ደግሞ ኢትዮጵያ የምትገኝበት ቀጠና የምንገኝበት የጂኦፖለቲካዊ አቀማመጣችን በአጠቃላይ ከምንም በላይ ደግሞ ውሃ ፖለቲካው ጋር በተያያዘ በአባይ ወንዝ ላይ እየተሰራ የተገነባ ያለው ግድብና ለኢትዮጵያ ሕዝብ እና መንግስት ከፍተኛ የሆነ ተስፋን እየሰጠ የሚገኘውን ግድብ በተመለከተ በጣም በሚደንቅ ሁኔታ፣ በሚገርም ሁኔታ እንደማይጎዳቸው እያወቁ ግን ይህ የኢትዮጵያን ፖለቲካዊ፣ ኢኮኖሚያዊ፣ ማህበረሰባዊ ገጽታ ሙሉ በሙሉ ሊቀይር የሚያስችል አቅም ያለው መሆኑን ከመረዳታቸው እና ነገ ከነገ ወዲያ ይቺ ሀገር ይኖራታል ብለው ከሚያስቡት አቅም ጋር በማሰብ ከፍተኛ የሆነ ጫና እያሳደሩ ያሉ እየተፈታተኑ ያሉ እንደ ግብፅ አይነት ሀገር አሁን ደግሞ ሱዳንም ብዙ አመለካከታቸውን ቀይረው ከግብጾች ጋር አብረው የሰሩት ያለ ነገር አለ። ይህን በተመለከተ ቅድም አቶ ናምን በሚገባ እንደገለጸው ይህ የለውጥ ከመጣበት ጊዜ ጀምሮ ከነ ችግሮቹ ብዙ መልካም የተሰሩ ነገሮች አሉ። በአንዳንድ በኩል ደግሞ በጣም ከፍተኛ ስጋት እንዲያድርብን የሚያደርጉ ደግሞ ደካማ ጎኖችም ያሉበት ነገር እንዳለ ይታወቃል። አንደኛው እዛ ላይ ለምሳሌ የተቋማት አለመዳበር ነው። በዶሜስቲክ ወይም በሀገር ውስጥ ፖለቲካ ውስጥ ያለውን ነገር በተቻለ አቅም ለማስተካከል የሞከሩ የጣሩ የነበረበት መንገድ እንዳል ቢኖርም በተለይ ግን ከ ውጭ ጉዳዩ ከመጋፈጥና ብሎም የኢትዮጵያ አመለካከት የኢትዮጵያ ዓላማ ምን እንደሆነ ለሌሎች ዓለም ሀያላን ሀገራትም ሆኑ አጋር ሀገራት ጽዳት ጥረቱ ላይ ውስንነት ነበረብን ብያምናለሁ። በዛም ምክንያት ኢትዮጵያ ውስጥ ከፍተኛ የሆነ ታዛኝ የሆነ የጦርነት ክስተት ነበረ። ያም አሁንም የተቋጨ ሙሉ በሙሉ ያለቀለት የምንለው ነገር እንዳልሆነ ይታወቃል። ከዛ ጋር ተያይዞ የዓለም አቀፍ ሚዲያዎች በአብዛኛው በጣም የተጋነነ አንዳንዴም ፈጠራ የታከለበት ካምፔን ቢከፍቱም በጣም ችግር እንዳለእና ኢትዮጵያ መንግስትን በሚያምንበት ሁኔታ አሳዛኝ የሆኑ ነገሮች እንደተፈጸሙ የምናውቀው ነው። ያ ልብ የሚሰብር ነገር ነው። ያንን እየተመለከቱ ባለበት ሰዓት ደግሞ የውጭ ሀገራት፣ በተለይ ደግሞ በቀጠናችን የሚገኙት ሀገራት የሚያደርጉት ተጽዕኖ ከፍተኛ የሆነ ውጥረት ውስጥ መንግስትም ሆነ ህዝባችን እንዲገባ አድርጎታል ማለት ነው አሁን ሊደረጉ የሚገባቸው ነገሮች አልተደረጉም፣ ግን ነገ ምን መደረግ አለበት የሚለው ላይ ትኩረት በማድረግ ኢትዮጵያ መንግስት እንዲሁም በመላው ዓለም የሚገኝ ኢትዮጵያዊ ሆነ አገር ውስጥ ያለው ኢትዮጵያዊ በሙሉ ተረባርበው በጋራ መቆም የሚገባበት ያለበት ጊዜ ላይ ደርሰናል ብዬ ነው የምናገረው። ከሰው አቶ ናምን አሁን ዶክተር ዮሐንስ እንዳነሱት በተለይ የውጭ የጫናዎችም አንዱ መንስኤዎች እንደሆኑ ነው ግጥሞት ያሉት ፈተናዎች ወይም ተግዳሮቶች በተለይ በቅርቡ በአሜሪካ መንግስት በኩል የተጣለው የቪዛ ማዕቀቦች እና ቀጣይ የሆኑ ምናልባትም የኢኮኖሚ ማዕቀቦች እነዛ ምን ያህል ጎጂ ሊሆኑ ይችላሉ ለሀገሪቱ አንዱ ያለው ስጋት። ከዛም አልፎ የአውሮፓ ህብረትንም ሆነ የአፍሪካ ሀገራትን እንደዚሁ እነሱንም ከኢትዮጵያ ለመነጠል የሚደረጉና ጫና ለማሳደር የሚደረጉ ሙከራዎች አሉ። ያ ስጋት አለ። በተለይም ከዛም አልፎ ብድርም ሆነ የዕዳ ቅነሳ ለማግኘት በአለም ባንክና አይኤምኤፍ በኩል ችግሮች ሊኖሩ ስለሚችሉ እነኚህ ስጋቶች እውን ከሆኑ ምን ያህል ጉዳት ሊያደርሱ ይችላሉ? የኢትዮጵያ መንግስት የለም፣ አሜሪካንን መንግስት ማስረዳት እና ከጎኑ ለማቆም ያልቻለበት ምክንያቶች ምንድናቸው ብሎ ይገምታሉ? ጥሩ ጥያቄ ነው። ወቅታዊ ጥያቄ ነው። እነኚህ በአሜሪካ በኩል የተጀመረው ጫና የጉዞ ሬስትሪክሽን እገዳ ወይም ማዕቀብ እንዲሁም በቀጣይነት ወደ ሌላም አቅጣጫ ሊሄድ የሚችለው አሁን የተጀመረው ኦፕኒንግ አገራችንን ለጊዜው የተደረገው አሁን የተወሰነው የትራቭል ሬስትሪክሽን የጉዞ ዳይሬክት የሆነ ኢምፓክት ላይኖረው ይችላል። ግን በቀጣይነት በዚሁ ከቀጠለ እና ወደ ሌሎች እቀባዎች፣ ማዕቀቦች የተለያዩ ሌቭል የፋይናንሺያል የኢኮኖሚክ ከዛም አልፎ ደግሞ ሁኔታው ከቀጠለ፣ ካልተገታ ካውንተር ካልተደረገ አገሪቱን በብዙ መልኩ ሊጎዳ ይችላል። አንደኛ ዲፕሎማቲካሊ በዓለም አቀፉ ማህበረሰብ ኢትዮጵያ ላይ ጫና ሳንክሽን ትራቭል ሬስትሪክሽን ተደረገ የሚለው ራሱ የሀገሪቱን ስታንዲንግ በዓለም አቀፍ የሚቀንስ ነው የሚያጠለሽ ነው። ፕራክቲካል የሆነ እንትንም እንኳን ባይኖሎ ኢሚዲየትሊ ግን በዚሁ ደግሞ ከቀጠለ ወደ ሌሎች እርምጃዎች ከሄዱ ወደ ሌሎች ማዕቀቦች ከሄዱ ደግሞ አገሪቱ የሚያስፈልጋትን የእርዳታ ቅነሳ፣ የብድር ቅነሳ እንዲሁም የእርዳታዎች፣ ኢንቨስትመንቶች፣ የካምፓኒዎች የውጭ ኩባንያዎች በኢትዮጵያ ውስጥ ለልማታችን በተለያዩ ፕሮጀክት ያንን በከፍተኛ ሊጎዳ ይችላል። ከዛም አልፎ ወደ ሌላ ትራጀክተሪ፣ ወደ ሌላ አይነት እርምጃ ሊሄድ ይችላል። ግፊቱ የሚደረገው ጫና ብዙ ድራይቨሮች ስላሉት ብዙ አሽከርካሪዎች ስላሉት ብዙ መንስኤዎች ስላሉት፣ እነኛ መንስኤዎች ደግሞ አንድ ላይ አንድ ቋት ውስጥ ገብተው ገዢ የሆነ ፖሊሲ የአሜሪካ ፖሊሲ ስለሆኑ፣ ይሄ ደግሞ ከቀጠለ ካልተገታ አደገኛ የሆነ ትራጀክተሪ ውስጥ ገባ ይችላል። ስለዚህ አሁን ሊመስል ይችላል ቀላል፣ ግን አንደምታውና ኢምፕሊኬሽኑ ራሚፊኬሽኑ ኮንስኮንሱ ጠንቁ በጣም ሰፊ ሊሆን ይችላል። ሀገሪቷን ሊያናጋ ይችላል። ሀገሪቷን ሊያደቅ ይችላል ኢኮኖሚካሊ በዚሁ ከቀጠለ ይሄ የመጣበት ምክንያት ብዙ ናቸው። ባጭሩ አንደኛ ያው የራሳቸው የአሜሪካ መንግስት በአካባቢው ያለው የጂኦፖለቲካል የፖለቲካ ኢንተረስት አለ ጥቅሞ አለ። ያንን በተወሰነ ደረጃ በፊት የነበረው ስርዓት የወያኔ ስርዓት በተላላኪነት ያስፈጽም ነበር። አሁን ያለው የለውጡ መንግስት በተወሰነ ደረጃ የሀገሩንን ክብር የራሱንን ክብር የሚጠብቅና እንዲሁ ዝም ብሎ እንደፈለገው የምዕራባውያን ጥቅም የሚያስከብር አለመሆኑ አንድ ኮንሲደሬሽን ይመስለኛል ግን እንዳንሳሳት ደግሞ መሆን ያለበት ከፍተኛ ዲስኢንፎርሜሽን በትነቅ በቲፒኤልኤፍ ዲያስፖራ ተካሄዷል በብዙ ወጪ ገንዘብ ከባድ ሎቢ አድርገዋል እዚህ አሜሪካ ውስጥ ሴኔተሮችን ኮንግሬስማኖችን ሚዲያዎችን ልዩ ልዩ ቲንክ ታንኮችን የቲፒኤልኤፍ የሐሰት ትርክ ዶሚኔት እንዲያደርግ ወይም ገዢ እንዲሆን ፐርሰፕሽን ሼፕ እንዲያደርግ የፓብሊክ ኦፒኒየን የፖሊሲ ሜከር ያ ተደርጓል። የተቀነባበረ ስራ ተደርጓል። በቲፒ የለም ጥቂት ሆነው ነገር ግን በደንብ የተዘራጁ ስለሆኑ በሀሰት በውሸት ይሄን ሁሉ ጥፋት ይህን ሁሉ ዕድመት የትግራይን በግጭት ውስጥ እንዲገባ በሚሊዮን የሚቆጠር ሕዝብ ለብዙ አደጋ እንዲጋለጥ በብዙ ሺ የሚቆጠሩ የአርሚ የሰሜን እዝ ሰራዊት ላይ ግፍ ፈጽመው ማይካዝራ ላይ ጭፍጨፋ አካሄደው እጅግ ዘግናኝ የሆኑ አረመናዊ ተግባሮች አርገው ይሄን እንዳላረጉ ይሄን ግጭት የጀመረው አብይ አህመድ ነው የሚል መንግስት ነው የሚል ይሄ ደግሞ የሆነው ትግራይ ህዝብ በነፃ የራሱ መንግስት ስለመረጠ ነው ትግራይ ውስጥ ጀኖሳይድ ተካሂዷል የሚል የተጋነነ የሐሰትም በተወሰነ ደረጃ እውነት እንኳን ቢኖር ነገሩን ጄኖሳይድ አድርገው ሲስተማቲክ የሆነ በመንግስት ፕሮጀክት የተያዘ ልክ ናዚዎች እንዳረጉት ወይ ሩዋንዳ እንደተደረገው አይነት እንደተደረገ አይነት ትርክ በሰፊው ተሰራይቷል። በሳይበር ተሰራይቷል። ለፖሊሲ ሜከሮች፣ ለሎ መከሮች ተሰራይቷል። ይሄንን ደግሞ በደንብ ያገዙ ይሄንን ሰክሰስፉሊ ይሄን ትርክ ገዢ እንዲሆን ያደረጉ በገንዘብ የተቀጠሩ የፒ አር እና ሎቢ ፍርሞች አሉ። ከዛ ውጭ ደግሞ የህወሀት የትህነግ ወዳጅ የሆኑ በባይደን አድሚኒስትሬሽን ውስጥ ያሉ በኢትዮጵያ ላይ ጥሩ አመለካከት የሌላቸው ከውያኔ ጋር ከፍተኛ ጥብቅ ትስስር የነበራቸው ሰዎች አሉ። ሶ የነኝ ሁሉ ድምር ከኢሊሚኔሽን ኮንቨርጀንስ ነው እዚህ ደረጃ ያደረሰው ይህን እዚህ ደረጃ ያደረሰው ይሄ ሆኖ ሳለ በመንግስት በኩል ደግሞ አግባብ ያለው ሮበስት የሆነ ተቋማዊ የሆነ ጠንካራ የሆነ እግር በእግር የሀሰት ትርክቶቹን የሚመክት ትክክለኛውን መረጃ ለዓለም አቀፉ ሕብረተሰብ የሚያደርስ በየዕለቱ የሚደረግ የፒአር ስራ በደንብ አልተሰራም። የዲፕሎማሲውም እንደዚሁ ብዙ ጋፖች አሉት ነው። እንዴት አልተሰራም፣ ለምን አልሆነም፣ ምን ተሰርቷል፣ ምን አልተሰራም ለማለት በቂ መረጃ ያለንም፣ ግን የምናየው ነገር አሁን የደረሰው ጫና፣ አሁን የደረስንበት ደረጃ የሚያሳየው የሚመሰክረው በኛ በኢትዮጵያ መንግስት በኩል ውጭ ያለው በዲፕሎማሲ ተቋማት በኩል በኤምባሲዎች በኩል የተደረገው ስራ ጥረቶች እንደተደረጉ እኛ የምናውቀው አለ። ብዙ እንቅስቃሴ ነበር፣ ግን ሄዶ ሄዶ የወያኔን የተቀነባበረ ዓለም አቀፋዊ ዘመቻ ከዛ ደግሞ የእነሱን ወዳጆች የፈረንጅ ወዳጆች ብዙ ወዳጆች አሏቸው። በየተቋሙ ቅድም ያልኳቸው በአለም አቀፍ ተቋም ይሄንን ዘመቻ የወያኔ ለመከላከል አልቻለም፣ ለመመከት አልቻለም። በመንግስት በኩል ያሉ ብዙ ጋፖች አሉ። ጥናት ይፈልግ ይሆናል። ይሄንን ሁኔታ ያመጣው በአንድ በኩል በአለም አቀፍ ደረጃ ህወሓት በፒያሩ በዲፕሎማሲው ያለውን ኃይል ያፈሰሰውን ገንዘብ የዘረፈውን ገንዘብ በደንብ ዲፕሎይ ማድረጉ ያንን ሰላሳ ዓመት ደግሞ ያካበተውን ወዳጆች የእሱን ትርክት ይዘው በኢትዮጵያ ላይ የውሸት የሀሰት ትርክት የተዛባ መረጃ ቁንጽል መረጃ ወይም ሆን ተብሎ ፋብሪኬት የተደረገ በጣም የተጋነኑ መረጃዎች እነኚህ ሁሉ ሲዳመሩ በተለይ በተለይ በሴኔት በኩል አሁን በዩኤስ ሴኔት በኩል እንዲህ አይነት ደረጃ የተደረሰው ከታች ባለ በተደራጀ የቲፒኤልኤፍ ደጋፊዎች እንዲሁም ደግሞ ሴሌብሪቲዎችን፣ ጫና ፈጣሪዎችን፣ የሚዲያ ሰዎችን በዛ ትርክት ቪክትምነን ብለው ስለቀረቡ ያ በትላልቅ ጋዜጦች መውጣቱ ያንን ደግሞ ሴኔተሮች፣ ኮንግሬሰሮች ማንበባቸው እየሄዱ ደግሞ በየቢሯቸው ስላነጋገሯቸው ብዙ አይነት ተጽዕኖ ስለፈጠሩ ጭምር ነው የወጣው። በአንድ ምክንያት ብቻ አይደለም እና እነኝን ሁሉ ደምሮ ማየት አለን። በአንጻሩ በመንግስት በኩል ደግሞ ይሄንን የሚመክት የፒአርም የዲፕሎማሲም ስራ ትልቅ ጋፕ ትልቅ ክፍተት መኖሩን ነው የሚያሳየው። እና እዚህ ላይ የደረስነው በሁለቱ መስተጋብር ነው። በአንድ ምክንያት ብቻ አይደለም፣ በርካታ ምክንያቶች አሉ። በመንግስትም በኩል የመጣውን አደጋ ተገንዝቦ ለዚህም የመጥን የፒአርና የዲፕሎማሲ ስራ በአግባቡ በሚገባው ቁመና ካፓብል በሆነ ስትራቴጂክ በሆነ መልኩ ዴይ ቱ ዴይ ሮበስ በሆነ መልኩ አልተሰራም ለማለት ይቻላል። አንዳንዶች እንደሚሉት አሜሪካ ኢትዮጵያን ለማፍረስ ነው ስለፈለገች ብቻ ነው የሚለው ነገር የራስን ድክመትም ላለማየት ላለመፈተሽ እና ሁኔታውን የሚመጥን ስትራቴጂ ነድፎ አቅምን ገንብቶ አስፈላጊውን ሬሜዲያ የማስተካከያ ስራ እንደገና የዲፕሎማሲና የፒአር ኦፌንሲቭን እንዳትከፍት ያደርጋል። ስለዚህ ሁለቱንም አዳምረግ በአንድ በኩል የአሜሪካንን እዚህ ደረጃ የደረሰ የጫና የፈጠረው ምንድን ነው የሚለውን በአግባቡ መረዳት ያስፈልጋል። በሌላ በኩል በመንግስት በኩል ያልተሰሩ ስራዎች ምንድን ናቸው ብሎ ገምግሞ ከእንግዲህ በኋላ ደግሞ ጫናው እንዳይበረታ ምን አይነት ዲፕሎማሲ ስትራቴጂ፣ ምን አይነት ፒያር ማድረግ አለብን? ለዛም ያስፈልገን አቅም ምንድን ነው? ለዛም ያስፈልገን ሪሶርስ ምንድን ነው? ኢንክሉዲንግ በመንግስት ደረጃ ይሄ ሎቢ አያስፈልግም ፒያር አያስፈልግም የሚለው በደንብ ኮንሲደርድ የሆነ በደንብ ዲቤት የተደረገበት ለምን ያስፈልጋል የሚለው ባልተጠና መልኩ ይመስለኛል መንግስት አያስፈልግም የሚለው በጣም አስፈላጊ ነው። እዚህ ሀገር እንኳን እኛ አይደለንም የጀርመን መንግስት፣ የአውሮፓ መንግስታት ፕሮፌሽናል ሎቢስቶች ቀጥረው የንግድ የትሬድ ጉዳያቸውን የሚከታተሉ ኤጀንቶች አሏቸው፣ ፎረን ኤጀንትስ። የኢትዮጵያ መንግስት የመጣውን አጫላ ለማቋቋም በራሱ ብቻ የማይችል ከሆነ ልክ ጠበቃ እንደምቀጥረው ሄቪ ዲዩቲ የሆኑ ጠበቃዎች፣ ሎቢ ፍርሞች ማለት ነው፣ ፒ አሮች፣ በሚዲያውም ፖዘቲቭ የሆነው ትክክለኛ የሆነው መረጃ እንዲወጣ በፖሊሲ አውጪዎች እና በህግ አውጪዎችም ትክክለኛውን አክሰስ አግኝተህ በደንብ እንድታስረዳ የሚያደረጉልህ ኩባኛዎችን ከአጠገብ ማሰለፍ አለበት። ለዚህ ደግሞ የምታደረገው ኢንቨስትመንት ወደፊት የምታጣውን ብድርም እርዳታም ሌላም ሌላም ምንም የማይመጥን ነው። ከዚህ ጋር የምታወጣው ኢንቨስትመንት ቨርስስ ይሄ ጫና ከቀጠለ ኢትዮጵያ የምታጣው በብዙ መቶ ሚሊዮን ዶላር የሚቆጠር በቢሊዮን ዶላር የሚቆጠር ልናጣ የምንችልበት ሁኔታ ነው። መንግስት በዚህ በኩል የወሰዳቸው እንትኖች በተለያየ ደረጃ ብዙ ጋፕ ያለው ይመስለኛል፣ ብያምናለው። ኦፍኮርስ ሌሎች ማናውቃቸው ምክንያቶችም ሊኖሩ ይችላሉ። ማናቃቸው ምክንያቶች እዚህ መዘርዘር አይችልም። ባጭሩ ነው። አቶ ካሳሁን አመን ዘለቀ፣ የቀድሞ የአርበኞች ግንቦት ሰባት ከፍተኛ አመራር አካልና የውጭ ጉዳይ ኃላፊ። ዶክተር ዮሐንስ ገዳሙ፣ በጆርጂያ ግሪንት ኮሌጅ የፖለቲካል ሳይንስ መምህር፣ ስለ ቃለ ምልልሱ እናመሰግናለን። እኛም እናመሰግናለን። ካሳ በጣም እናመሰግናለን አቶ ካሳሁን።